ኪንታ አኪኒ ልጇን ልትገላገል ነው። ለ19 ዓመቷ ወጣት ይህ ሁለተኛዋ ልጅ መሆኑ ነው። ትንሽ ቆየት ብላም ሴት ልጇን ተገላገለች። ወጣቷ መጫት አርግዘው በሰላም ከተገላገሉ ኬንያውያን አንዷ ናት። በሀገሪቱ የተደረገ አንድ ጥናት እንደሚጠቁመው በአማካይ በየሁለት ሰዓቱ አንዲት ሴት ከወሊድ ጋር በተያያዘ ኬንያ ውስጥ ትሞታለች። በወሊድ ጊዜ ሕይወታቸው የሚያልፍ ሴቶች ቁጥር ከጀርመን ጋር ሲነጻጸር በሰባ ከመቶ ከፍ ይላል። አብዛኞቹ ሴቶች ለሞት የሚዳረጉት ከወሊድ በኋላ ብዙ ደም ስለሚፈሳቸው ነው። አምሬፍ አፍሪካ የተሰኘው መንግስታዊ ያልሆነ ድርጅት ናይሮቢ ውስጥ በስነተ ዋልዶ እና የቤተሰብ ምጣኔ ላይ አተኩሮ ይሰራል። የድርጅቱ የፕሮግራም አስተባባሪና የጽንስና የማህጽን ሐኪም የሆኑት ዶክተር ሺፕራ ኩሪያ የተሻለ የህክምና አገልግሎት ለማድረስ ድርጅታቸው በብዛት በገጠራማ አካባቢና መሰረተ ልማት ባልተስፋፋባቸው አካባቢዎች እንደሚሰራ ገልጸዋል። ሴቶቹ የሚሞቱት መከላከል በሚቻሉ ምክንያቶች ነው። የህክምና መሳሪያው ሳይኖረን ቀርቶ አይደለም። ለእናቶቹ በቅርበት ባለመገኘታቸው ብቻ ነው። የመሳሪያ አቅርቦቱ ትልቅ ሚና ይጫወታል። ኪኒታ አኪኒ የመጀመሪያ ልጇን የተገላገለችው ቤቷ ነበር። ብዙ ደም የመፍሰስ አጋጣሚም ተፈጥሮ ነበር። አሁን ግን የሶስት ሰዓት የእግር ጉዞ ተጉዛ ነው በአካባቢው የሚገኝ ብቸኛ የማዋለጃ ክሊኒክ የደረሰችው። ምንም እንኳን አንድ ክሊኒክ በአካባቢው ቢኖርም በርካታ ችግሮች እንዳሉ አዋላጅ ዶረን ናሊያካ ያስረዳሉ። ወደዚህ ከተዛወርን ጊዜ አንስቶ የውሃ ችግር አለ። አንዳንዴም የሰራተኛ እጥረት አለብን። ይህ ስቃይ ነው። ይሁንና ለእኛ ዋናው የእናቶች በጤና መገላገል ነው። ሁሉም በሰላም ከተጠናቀቀ ሌላው ችግር አይታየኝም። ዶረን ናሊ አካ በወር ሀያ የሚጠጉ ነፍሰ ጥሮችን ያዋልዳሉ። የማጉዋና የጤና ማዕከል ከናይሮቢ በስተ ሰሜን በመኪና 12 ሰዓት ከተጓዙ በኋላ የምትገኝ መንደር ናት ለ4ሺ ሰዎች አገልግሎት ይሰጣል። ይሁንና የሕክምና አገልግሎቱ በተሻሻለበትና ወደ ሐኪም ቤቶች በቶሎ በሚደረስበት አካባቢም እንኳን በርካታ እናቶች ቤት ውስጥ ነው የሚወልዱት ይላሉ ዶክተር ሺፕራ ኮሪያ። ፎር ኤግዛምፕል አት ናይት ዘር አር ሴኪዩሪቲ ኢሹዝ ኤንድ ሌሊት ለምሳሌ የጸጥታ ሁኔታው አስተማማኝ አይደለም። በተለይ በጎስቋላ መንደሮች እናቶች በሌሊት ሕክምና ፍለጋ ለመሄድ ምቾት አይሰማቸውም። ምጥ ደግሞ የሚታቀድ ነገር አይደለም፣ ባልታሰበ ወቅት ነው የሚመጣው። ሌላው ችግር ደግሞ በበርካታ የሀገሪቱ ጎሳዎች ዘንድ ልጅ በሕክምና ማዕከል መገላገል ባህልን እንዳለመከተል ይታያል። የኬንያ መንግስት ወደ ጤና ጣቢያ የሚሄዱትን ነፍሰ ጡሮች ለማበረታታት ካለፈው አመት አንስቶ በመንግስት ሆስፒታሎች ነፍሰ ጡሮች በነጻ የሚታከሙበትና የሚወልዱበት አጋጣሚ አመቻቷል። እንደዚያም ሆኖ አሁን ድረስ ክፍያ የሚጠይቁ ሁኔታዎች አሉ። እናትየው ያለችበት ቦታ ለምሳሌ ይወስነዋል። ወደ ክሊኒክ የምትሄድበት የመጓጓዣ ገንዘብ ያስፈልጋታል። አንዳንድ ቤተሰቦች በጣም ደሀ ስለሆኑ ይህ ራሱ ትልቅ ጉዳይ ይሆናል። ይህና ይህን በመሳሰሉ ችግሮች የተነሳ ኬንያ ከወሊድ ጋር በተያያዘ የሚሞቱትን እናቶች ቁጥር በምዕት ዓመቱ የልማት ግብ እንደታቀደው በሶስት አራተኛ መቀነስ አልቻለችም።